በሳውዲ አረቢያ ላሉ ወገኖች ድምፅ እንሆን በሚል ርዕስ የኢትዮጵያ ዓለም አቀፍ ወጣቶች ህብረት በሳምንቱ መጨረሻ ላይ ያዘጋጀው የበይነ መረብ ውይይት በችግሮችና መፍትሄዎቹ ላይ መክረዋል። በዚሁ ጊዜ ኢትዮጵያውያኑ እንደሚሉት በኢትዮጵያዊነታቸው ብቻ ማንነታቸው ተለይቶ ሞት፣ እስራት፣ በደልና ግፍ እየተፈጸመባቸው ነው። ሁኔታዎች ትንሽ ከበድ የሚሉ ናቸው። ለመናገርም ለማስረዳትም ማለት ነው። በዚህ አጋጣሚ የምትሰሙ የበላይ አካላቶች የሃይማኖት አባቶች አጠቃላይ በኢትዮጵያ ያላችሁ እዚህም ሆናችሁ ድምጻችሁን ወደ ኢትዮጵያ የምታሰሙልን እህት ወንድሞች ድምጻችሁን አሰሙልን እላለሁ። በጣም ስቃያችን፣ እንግልታችን፣ መከራችን እየበዛ ነው። ህፃናቶች እየሞቱብን ነው፣ እያለቁብን ነው። እህት ወንድሞቻችን እየተሰቃዩ ነው። ነፍሰ ጡር ሴቶች እየተሰቃዩ ነው። እስር ቤት የገቡት ህጻናትና እርጉዝ ሴቶች በረሃብና በዋጥም እንዲሁም ንጹሕ አየርና የመጸዳጃ ቦታ በመከልከላቸው የተነሳ የብዙዎች ህይወት በማለፍ ላይ ይገኛል ተብለዋል። ወንዶቹም ተገርፈው በቆሰለው ድና እግሮቻቸው ላይ የብረት ሰንሰለት ገብቶላቸው ውሎ አዳራቸው በጨለማ ሆኖና ልባቸው ተሰብሮ በፍርሃት ቦይ ተወርውረው ፍትህን በመጠባበቅ ላይ መሆናቸው ተመልክቷል። በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቲ የኢትዮጵያውያኑ ሁኔታና ችግር እጅግ የተወሳሰበ እንደሆነ ይናገራሉ። እኛ አብዛኞቹ እነዚህ ዜጋዎች ሌሎቹ ደግሞ በኡምራ የሚሆን በሀጂ ወይ በዝያራ በተለያየ መንገድ መጥተው ኢቃማቸውን ወይም ደግሞ የመኖሪያ ወረቀታቸውን ያቃጠሉ ናቸው። ቦዛለሆናቸውም ቦዛለሆናቸውም ወይ አቢዩዝ ሊኖር ይችላል እና በጣም በጣም ውስብስብ የሆነ ችግር ነው። በውይይቱ ላይ ኢትዮጵያኑ እንዳመለከቱት በህገወጥ መንገድ ወደ ሳውዲ አረቢያ የገቡት ብቻ ሳይሆኑ የመኖሪያ ፈቃድ ያላቸው ጭምር ቤታቸው እየተሰበረ ከነልጆቻቸው ወደ እስር ቤት በመወርወር ላይ ናቸው። ገንዘባችንን ከፍለን ወደ አገር ቤት መመለስ የምንችል ዜጎች በህጋዊ ሁኔታ እንድንወጣ የኢትዮጵያ መንግስት ሁኔታዎችን ያመቻችልን ሲሉም ጠይቀዋል። በሳውዲ አረቢያ የስደተኞች ህግ መቀየሩ ችግሩን ማወሳሰቡን ያነሱት አምባሳደር ሌንጮ ባቲ ዜጎችን ወደ ሀገራቸው የመመለሱ እንቅስቃሴ ተጠናክሮ መቀጠል ያለበት እንደሆነ አስረድተዋል። ተቀይሮ ሰው ለልጁ በየወሩ የሚከፍለው ገንዘብ አለ ኢቃማውን ለማሳደስ የሚከፍለው ገንዘብ አለ ስምንት ዘጠኝ አስር አመት ከህግ ውጭ የሰራ ሰው ወደ ሰማንያ ሰማንያ ሺህ ወደ መቶ ሺህ ሪያል ዴብ የሚያረገው ገንዘብ ማለት ነው ለመውጣት አትችልም ይሄን ካልከፈልክ በስተቀር ብዙዎቹ ደግሞ እንደዚህ ስላሉ ተደብቀው እየሰሩ ወደ ሀገር ቤት ገንዘብ የሚላኩ ስላሉ ምህረት እንዲደረግ ከፍለው የሚገቡ ከሆነ ትትረ ራቁታቸው ነው የሚሆ በሚል ምረት አድርገው እሱም አሁን ባለፈው ሳምንት ንጉሱ ምረት አድርገው ወረቀቱ ደርሶናል። ነገር ግን ይሄ ወከባውና ስሳው ካላ በስተቀር ሰው የኛ ኤምባሲ መጥቶ መዘገብ አይችልም። ግን የተቀሩትን ደግሞ በምንችለው መልኩ ሶስትም ፍላይት ይሁን አምስትም ፍላይት ይሁን ሴቶችና ልጆች ቅድሚያ መስጠት አለ። ይሄ ካልሆነ ሶስት ወር ስድስት ወር ሬሳ በሬሳ መምሆነው ለዚህ የሚጠየቁት እነሱ ብቻ የሆኑም እኛ ጥያቄ ማለት ነው። ለዚህ ፍላይቱ መከፈት አለበት። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ለችግሩ ተገቢውን መፍትሄ ከመስጠት አኳያ በአሜሪካ ያሉ የተለያዩ ማህበራትና ወገኖችን በማስተባበር ድጋፍ እንደሚደረግ ገልጸዋል። በአጠቃላይ በአሜሪካ ያለው የተለያዩ ማህበራትን ዲያስፖራ ወገናችንን በሳውዲ አረቢያ እንደሚታየው ችግር ተገቢ መፍትሄ ከመስጠት አንፃር ምግብ ድጋፍ እንዲያደርጉ በማስተባበር በኩል የሚቻለን ሁሉ ከጎናችን እንሆናለን። ካሁን ቀደምም ለትራንስፖርት የሚሆን ገንዘብ በማሰባሰብ የሚልኩት በኤምባሲ በኩል እንዲተላለፍ ማድረግ ቻለን ስናደረግ ነው የነበረው። ለዶቼ ቬሌ ታሪኮ ኃይሉ ከአትላንታ ጆርጂያ